ሳይንስና ቴክኖሎጂ። የኮቪድ-19 በሽታ ምንም እንኳን በአፍሪካ ብሎም በኢትዮጵያ ቸል የተባለ ቢሆንም የሚያስከትለው ጉዳት መቀጠሉን ግን መረጃዎች ያሳያሉ። በሽታው በዓለም ላይ ሚሊዮኖችን ለሞትና በርካቶችን ለከፍተኛ ጉዳት እየዳረገም ይገኛል። ይህንን ጉዳት ለመቀነስ ታዲያ ስለ በሽታው ባህሪያትና መከላከያ የሚደረገው ሳይንሳዊ ምርምር አሁንም ቀጥሏል። ቀደም ብለው ይወጡ በነበሩ ጥናቶች አዋቂዎች የበሽታው ተጠቂና ከፍተኛ አስተላላፊ ተደርገው ይታዩ ስለነበር በሽታው ለልጆች ያን ያህል አደገኛ ነው የሚል ነገር አልነበረም። በቅርብ ጊዜ በሚወጡ ጥናቶችና ዎች ግን በሽታው በልጆች ላይ የሚያደርሰው ጉዳት በትኩረት እንዲታይ የሚያደርግ ነው። በሌላ በኩል ከስድስት ዓመት ዕድሜ ጀምሮ ባሉ ልጆች የክትባትን ውጤታማነት ለመፈተሽ የሙከራ እቅዶች መኖራቸው እየተገለጸ ነው። ሰላም፣ ጤና ይስጥልን የዝግጅታችን ተከታታዮች ከሙከራ ክትባቶቹ በስተጀርባ ያለው አመክንዮ ምንድን ነው? ልጆችስ መከተብ አለባቸው ወይ? ከሆነስ ምን አይነት ጥንቃቄ መደረግ አለበት? በሚሉትና በአጠቃላይ ስለ ልጆችና ኮቪድ-19 የተደረጉ ሳይንሳዊ ጥናቶች ምን ይላሉ የሚለው የዛሬው የሳይንስና ቴክኖሎጂ ዝግጅት ትኩረታችን ነው። አብራችሁን ቆዩ። የኮሮና ወረርሽኝ ከአንድ ዓመት በኋላም በሰዎች የዕለት ተዕለት ህይወት ላይ ተጽዕኖ ቀጥሏል። አሁንም ድረስ አሜሪካና ና አብዛኛዎቹ የአውሮፓ ሀገራት በጥብቅ የእንቅስቃሴ ገደብ ውስጥ ይገኛሉ። ትምህርት ቤቶችና መዋለ ህፃናትም ዝግ ናቸው። ልጆች መማርና ወደ ትምህርት ቤት መሄድ ቢኖርባቸውም ደህንነታቸው ግን የተጠበቀ መሆን አለበት። በምን ሁኔታ ለሚለው ግን የብዙዎች ጥያቄ ነው። ይህ በእንዲህ እንዳለ ቀደም ሲል ኮቪድ-19ን በተመለከተ በልጆች ላይ የተደረጉ ጥናቶች እንደሚያሳዩት አብዛኛዎቹ በኮቪድ-19 የሚያዙ ህፃናት ልጆች መለስተኛ ምልክቶች ወይም በጨራሽ ምልክቶች ላይታይባቸው ይችላል። በኮሎምቢያ ዩኒቨርሲቲ የበሽታ መከላከል ባለሙያ የሆኑት ፕሮፌሰር ዶና ፈርበር ተዋሲው በደማቸው እያለ ልጆች ምልክት ሊያሳዩ የሚችሉባቸውን ሁለት ምክንያቶች ያቀርባሉ። ለዚያ ሁለት ዋና ምክንያቶች ሊኖሩ ይችላሉ። አንደኛው ህዋሳትን በተመለከተ የተለየ ነገር ሊኖር ይችላል። በልጆች የመተንፈሻ አካል ውስጥ ተዋሲው እንዳይቀመጥ የሚያደርጉ የተለያዩ ህዋሳት ሊኖሩ ይችላሉ። ምናልባት ያ ሊሆን ይችላል። ሁለተኛው ልጆች ከፍተኛ የመከላከል አቅም ስላላቸው ከመታመማቸውና ምልክት ከማሳየታቸው በፊት ሊከላከሉትና ሊድኑ ይችላሉ። ያ በመሆኑ በአብዛኛው ለልጆች የኮሮና ተዋሲ ምርመራ አይደረግም። ልጆች እንደ ተጋላጭ የህብረተሰብ ክፍል ተደርገውም አይታዩም። ይሁን እንጂ የቅርብ ጊዜ ጥናቶች እንደሚያሳዩት የልጆች የመጋለጥና ተዋሲውን የማሰራጨት አደጋ ከፍተኛ ነው። በቅርቡ በጀርመን ሚኒክ ተመራማሪዎች በ12000 ህጻናት ልጆች ላይ ያደረጉት የደም ምርመራም ይህንኑ ያሳያል። የጥናት ቡድኑ መሪ ፕሮፌሰር አኒተ ገብርኤል ሲግለር እንደሚሉት ከሚጠበቀው የሚጠብቀው ስድስት እጥፍ ልጆች በተዋሲው መያዛቸውን በጥናቱ ተመልክተዋል። በልጆች ላይ ምርመራ አደረግን። ምርመራው የኮሮና ተህዋሲን የሚከላከለው ጸረ በሽታ ንጥረ ነገር ላይ ነበረ። እናም ልጆቹ ከሚጠበቀው ስድስት እጥፍ በበሽታው ተይዘዋል። ጥናቱ ልጆቹ በትክክልም በበሽታው ይጠቃሉ፣ ወደ ቤትም ይወስዱታል የሚለውን አሳይቶናል። ነገር ግን ለልጆች ምርመራ አይደረግም። ስለዚህ የሚሰጠው ግምት ዝቅተኛ ነው። በኮቪድ-19 የተያዙ ልጆች በአብዛኛው ቀላል ምልክት ያሳያሉ ቢባልም ከበሽታው ካገገሙና ከተዋሲው ነፃ ከሆኑ በኋላ ሳይቀር ለከባድ የመተንፈሻ አካል በሽታ የመጋለጥ እድል እንዳለም ጥናቶች ያሳያሉ። ሰሞኑን ከወደ እንግሊዝ የወጣው መረጃም ይህንኑ የሚያረጋግጥ ነው። መረጃው እንደሚያሳየው በየሳምንቱ 100 ህፃናት ልጆች ለድረ ኮቪድ-19 የመተንፈሻ አካል በሽታ በመጋለጥ ወደ ሆስፒታል ይመጣሉ። በሽታው የላቲንና የአፍሪቃ ዝርያ ባላቸው ህጻናት ልጆች ላይ መበርታቱም ተገልጿል። ለዚህም የዘረመል ድርሻ ይኖር ይሆን ለሚለው በሳይንስ የተረጋገጠ መልስ ባይኖርም ከአኗኗር ዘይቤ ጋር ሊገናኝ ይችላል ተብሏል። ከዚህ በተጨማሪ ልጆች በሽታው ሊበረታባቸውና ወደ ጽኑ ህሙማን መርጃ እስከ መግባት ሊደርሱ ይችላሉ። አልፎ አልፎም ለሞት ሊዳረጉ ወይም ደግሞ ለከባድ የልብ ህመም እና የደም ዝውውር እንዲሁም ሌሎች ጉዳቶች ሊጋለጡ ይችላሉ። ፕሮፌሰር ዶና ፈርበርም ይህንኑ ያረጋግጣሉ። እናውቃለን ሆስፒታል በሚታከሙ አዋቂዎች ላይ ኮቪድ-19 የተወሰነ የደም መርጋት ችግር እንደሚያስከትል፣ ምናልባት ሰውነት ከሚሰጠው ጠንካራ ምላሽ ሊሆን ይችላል። በልጆች ላይም አደገኛ በሽታዎችን ሊያስከትል እንደሚችል እናውቃለን። ከነዚህ ውስጥ የመተንፈሻ አካል ችግር አንዱ ነው። የረጅም ጊዜ ተጽዕኖ ያለው ጉዳት ሊያደርስ ይችላል። በጎርጎሪያኑ ያለፈው ዓመት መስከረም ወር ዘላንሴት የተባለ የሕክምና መጽሔት ላይ የወጣ አንድ ጥናት እንደሚያሳየው የአሜሪካ የሐኪሞች ቡድን ከ39 ጥናቶች የተውጣጡ 662 ጉዳዮችን ገምግመዋል። በዚህም አብዛኛዎቹ ልጆች የመተንፈሻ አካል በሽታ ተጠቅተው እንደነበር አመልክተዋል። ጥናቱ ከጥር 1 ቀን እስከ ሐምሌ 25 ቀን 22 ዓም ባለው ጊዜ ውስጥ የተደረጉ ጉዳዮችን የተመለከተ ሲሆን 71 በመቶ የሚሆኑት ህጻናት በከፍተኛ እንክብካቤ በጽኑ ህማን ክፍል ውስጥ ህክምና ሲያደርጉ፣ 60 በመቶ የሚሆኑት ከባድ የደም ዝውውር ችግር አጋጥሟቸዋል። የልብ ምርመራ ከተደረገላቸው 90 በመቶ ገደማ የሚሆኑ ህፃናት መካከልም ከግማሽ በላይ የሚሆኑት የልብ መታወክ ገጥሟቸዋል። በሽታው በልጆች ላይ የሚያሳድረው ይህ መሰሉ ጉዳት ታዲያ ተመራማሪዎችን ስለ ልጆች ክትባት እንዲያስቡ አድርጓቸዋል። ስለ ልጆችና ኮቪድ-19 የመከላከያ ክትባት ሲነሳ እስካሁን ማረጋገጫ ያገኙት የቫዮቴክ እና የፌዘር እንዲሁም የሞደርና ክትባቶች እድሜያቸው ከ16 ዓመት በላይ በሆኑ ሰዎች ላይ ሙከራ እያደረጉ ነው። የኦክስፎርዱ አስትራዜኒካ ግን ክትባቱ ምን ያህል ውጤታማ ነው የሚለውን ለማረጋገጥ ከ6 እስከ 17 ዓመት ዕድሜ ባላቸው ልጆች ላይ ለመጀመሪያ ጊዜ ሙከራ ለማድረግ መዘጋጀቱን ገልጿል። የካቲት መጨረሻ በሚከናወነው በዚህ ሙከራ 300 የሚሆኑ በጎ ፈቃደኞች ይሳተፋሉ ተብሏል። ከበርሊን የቻሪቲ ሆስፒታል የክትባት ባለሙያ ላይፍ ኤሪክ አንደርሰን የልጆችን የኮቪድ-19 ክትባትና ውጤት በተመለከተ እስካሁን መረጃ አለመኖሩን ጠቅሰው ክትባቱ በጥንቃቄ መሞከር አለበት ይላሉ። ስለዚህ እስከማውቀው ድረስ እስካሁን በይፋ የሚገኝ መረጃ የለም። የባዮቴክ ፋይዘር ክትባት ከ12 እስከ 15 ዓመት ባለው ዕድሜ ውስጥ ሙከራ እንደተደረገበት አውቃለሁ። ስለዚህ በጉርምስና እድሜ ላይ ባሉ ባሉና በትንንሽ ልጆች የሚደረጉ ሙከራዎች ቀጣይ ናቸው ብዬ አስባለሁ። ስለዚህ እነዚህ ክትባቶች በልጆች ላይ በጥንቃቄ መሞከር አለባቸው። ለልጆች ተስማሚ ደህንነታቸው የተጠበቀና ውጥ ውጤታማ መሆናቸውም። እንዲሁም ባለሙያው ላይፍ ኤሪክ አንደርሰን የኮቪድ-19 ክትባትን በተለያዩ የህብረተሰብ ክፍሎች ላይ ባለው ውጤትና ተጽዕኖ ላይ ምርምር ያደርጋሉ። ልጆች መከተብ አለባቸው ወይ የሚለው ጥያቄ ተደጋግሞ እንደሚነሳ ገልጸው ክትባቱ ለልጆች መሰጠቱ ተገቢ መሆኑን ያስረዳሉ። ነገር ግን እንደ ባለሙያው የክትባቱ የጎንዮሽ ጉዳትና የሚያስገኘው ጥቅም በወጉ መታየት አለበት። ያ ለማንኛውም ክትባት ፈቃድ ለመስጠት ዋናው ጥያቄ ነው። ማንኛውም ክትባት የሚያስገኘው ጥቅምና በክትባቱ ሊከሰቱ የሚችሉ ትክክለኛ አደጋዎችን የማነጻጸሪያ መንገድ ነው። በእርግጥ ስለ ልጆች በምንናገርበት ጊዜም ቢሆን እዚያ ባለው የአደጋና የጥቅም ጥመርታ ላይ በጥንቃቄና በጥልቅ መመልከት አለብን። ኢትዮጵያን ጨምሮ በታዳጊ ሀገራት የሚገኙ ልጆች በምግብ እጥረትና ሌሎች ከድህነት ጋር ተያይዘው ከሚመጡ ችግሮች ጋር ተዳምሮ ኮቪድ-19 የሚያስከትለው ጉዳት ከፍተኛ በመሆኑ በልጆችም ይሁን በአዋቂዎች ላይ ጥንቃቄ አስፈላጊ መሆኑንም ተመራማሪዎቹ መክረዋል። ልጆችና ኮቪድ-19ን የተመለከቱ ሳይንሳዊ ጥናቶችን የዳሰስንበት የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል ከዝግጅቱ ጋር ፀሐይ ጫና አብሬያችሁ ነበርኩ መልካም ጊዜ